The Voice of America። በጅማ ከተማ የህወሓትን ተልዕኮ ለማስፈጸም ሲንቀሳቀሱ ነበሩ የተባሉ 26 ግለሰቦች ታሰሩ ሲሉ የከተማው ከንቲባ አስታወቁ። ከንቲባው አቶ ትጃኒ ናስር ለእኩይ ተግባር የሚጠቀሙት የጦር መሳሪያዎችና ከ700 ሺህ ብር በላይ የሚመነዘር የውጭ ሀገር ገንዘብም ተይዟል ብለዋል። ናኮር መልካ ተጨማሪ አለው። ባለፈው ሳምንት በፌዴራል መንግስትና በህወሓት መካከል የተፈጠረውን ግጭት ተከትሎ በጅማ ከተማም ህገወጥ እንቅስቃሴ ሲያደርጉ የተያዙ ግለሰቦች አሉ ብለዋል የጅማ ከተማ ከንቲባ አቶ ትጃኒ ናስር። በብሄር በመለየት እዚያ ያደረጉትን ተገን በማድረግ ታላቂያቸውን ደግሞ በሌላ ዞን እርምጃ ያወሰዱ ጅማ ላይ ይላኩና በተለይ ሸኔጋ ና አቤኒም ተያይዞ ወደዚህ እርምጃ እንዲወሰድ ወደ ከተማችን ይላኩ አሉ አንዳንድ ጊዜ በወንብ በመወርወር ሚሊሻችንን ላይ ጉዳት አድርሷሉ ወንጀለኞች ከነ ዶክመንታቸው ነው በተጨባጭ ክላሽ ሽጉጥና ብሬን እንዲሁም ደግሞ የራሳቸውን እቅድ ይዞ የምንቀሳቀሱ ሰዎች ስለሆኑ በተጨባጭ ወደ ሀያ ስድስት ሰው ነው ከዛ ውስጥ ግን ፖሊሶች ሁሉም ነገር ጣርተው በህገ መንግስታችን ወደ ህግ የሚያቀርቡ ነሱ የህግ አካሎች ሲያጣሩ ደግሞ ሪፖርት እናደርጋለን የአብን ምክትል ሊቀመንበር አቶ ዩሱፍ ኢብራሂም ፓርቲያቸው በጅማ ከተማ ጽህፈት ቤት እንደሌለው ገልጸው የከንቲባውን ክስ በተመለከተ መረጃ የለንም ብለዋል። አልደረሰንም ግን አጠቃላይ አሰራሩ ምንድን ነው? ተደጋጋሚ ኦሮሚያ ክልል ውስጥ ያየ ነው። አማራው ለጊዜ የሚያጠቃ ጽንፈኛ ኃይል ይንቀሳቀሳል። መስተዳደሮቹም አመራሮቹም መንግስት እየያዘ እርምጃ እየወሰደ እንደሆነ ነው የሚታወቀውና ራሱን የሚከላከለውን ወይም መደበኛ መብቱን የሚጠቀመውን አማራ ለማሸማቀቅ መደበኛውን አማራ አብን የሚል ስም በመስጠት የሚደረግ እንቅስቃሴ ነው። የተለያዩ ቦታዎች የተለመደ ነው። መንግስት ኦነግ ሸኔ ከሚላቸው ራሳቸውን የኦሮሞ ነጻነት ሸማቂዎች ነን ከሚሉ ምዕራብ ዞን ቃል አቀባይ ምላሽ ለማግኘት ያደረግነው ጥረት አልተሳካም። የጅማ ከንቲባ አቶ ትጃኔ ከአንድ ግለሰብ ቤት ግምቱ ከሰባት መቶ ሺ ብር በላይ የሚሆን የውጭ ሀገር ገንዘብም ይዘናል ብለዋል። የተለያዩ ጥሩ መሳሪያዎችንም በአንድ ሳምንት ውስጥ መያዛቸውን ገልጸዋል። የጅማ ህዝብ ሰላም ፈልገው ከድሮ ጀምሮ የጅማ ህዝብ እነዚህ ወንጀለኞችን በማጋለጥ ሽጉጦች፣ ላኪዎች የውጊያ መለጠሮችን ጭምር የሲፒል አስተዳዳጊ ከዛ መልፎ በብር የተደገሰ ዶላር ሰባት መቶ የሚሆን ዶላር ከነሽጉጣቸው የተያዙበት እና እንዲሁም እነዚህ ሰዎች በጎቶ ስል ብለዋሉ። ማ ከተማ ህዝብ ራሱን ከቤታጋ አዘጋጅቶ እያጋለጠ ራሱን እየጠበቀ ያለ ህዝብ ነው። በዚያ የጅማ ፖሊስ አዛዥ ኢንስፔክተር አንተነ ጌታነ ባለፉት ሰባት ቀናት ህገወጥ የሆኑ አምስት ጠመንጃ አስራ ሁለት የተለያዩ አይነት ሽጉጦችና የጦር ሜዳ መነጸሮች እንዲሁም የተለያዩ ጥይቶች መያዛቸውን ገልጸዋል። በጅማ ከተማ ያለው እስራት ብሔርን እንዲሁም የመጡበትን ዞን መታወቂያ ለይቶ እየተካሄደ ነው ለሚለው ትችትም የወንጀል ድርጊት ብሔርና ዞን የለውም ሲሉ አስተባብለዋል። ከንቲባው ወንጀለኛ ክልል ወይም ደግሞ ዞንን ወይም ደግሞ ወንጀለኛ የለዩም። ወንጀለኛ ወንጀለኛ ነው። ቦምብ ይዞ የውጊያ መነጽርና ክላሽና ሸጉት ይዞ የተገኘ ዶራል ሰውን በማታለል ሽብር ለመፍጠር ተዘጋጀ ዞሊ ነው። እኛ ተጠባቱ ያዝነው ጅማ ወይን ሀረር ወይ ወለጋ ወይም ቤሪ አይደለም፣ ወይም በእምነት አይደለም። ወንጀለኛውን ብቻ ነው ያዝነው። ወንጀለኛ ስንል ግን መሳሪያ ጋር ነው ያዝነው እንጂ በግሚት አይደለም። ይሁን አልብልን አለ ያዝ ነው። ቦምብ ውርውሮ ብልሻችን ገለዋለሁ። የጅማ ከተማ ፍጹም መረጋጋት ውስጥ ትገኛለች ሲሉም ገልጸዋል። አቶ ትጃኒ ለአሜሪካ ድምፅ ናኮር ምልካ ካምቦ።